ይህ የበጀትም ሆነ የፋይናንስ አጠቃቀም ጉዳይ የፋይናንስ ፖሊሲውንም እንድናይ ይጋብዝ ይሆናል። እዚህ ላይ ዶክተር ኢዮብ ተስፋዬ እንግዲህ የፋይናንስ ፖሊሲ እንዲለወጥና ማሻሻያዎች እንዲደረጉ ሲከራከሩ ኖረዋል። እርስዎ ማለት ነው፣ ካነሷቸው ሀሳቦቹ ምን ያህሉ ተፈጽመዋል? ምን አይነት የገንዘብ ፖሊሲ እንዲኖር ይፈልጋሉ? አስተያየት በሰጡበት፣ ዶክተር ኢዮብ ተስፋዬ ኦኬ አንድ ስቴፕ ወደ ኋላ ልመለስና ዶክተር ዮብ ተቃሊ ሱትን አንዳንድ ነጥቦች ላንሳ እዚህ ሀገር በቀል ኢኮኖሚክ ሪፎርም ፕሮግራም ከተጀመረ ጀምሮ አንዳንድ የተሰሩ ስራዎች አሉ ያስገኙ ስራዎች አሉ። በተለይ ለምሳሌ የገንዘብ አቅርቦትን ኤክሰስ የሆነውን በኢኮኖሚ ውስጥ የተሰራጨውን የገንዘብ አቅርቦት ለመቀነስ እርምጃ ተወስዷል። እንደውም ኮቪድ መጥቶ እንቅፋት ሆነ እንጂ ያካሄዱ ጥሩ ነበረ። በአመት በአቨሬጅ ወ ላስ ቴን ይርስ ትዌልቭ ይርስ ማኒ ሰፕላይ በሰላሳ ፐርሰንት ነበር የሚያድገው ይህንን ወደ ሀያ ፐርሰንት ማውረድ ተችሏል በሁለት ሺህ አስራ ስምንት አስራ ዘጠኝ አካባቢ እና ይሄ ጥሩ አቅጣጫ ነው። ፕሮባብሊ የኮቪድ መምጣት ይሆናል። እሱም ተገቢ ነው። ኤክስፓንሽነሪ የሆነ ፊስካል ለፖሊሲ መጣጣት ትክክል ነው። ስራ መቆም ስለሌለበት፣ ኢኮኖሚ መቆም ስለሌለበት ቅድም ዶክተር ዮብ እንዳነሳው የዚህ የትሬጀሪ ቢል ማርኬቱ በማርኬት ቤዝድ ሆኖ መንግስት የሚያስፈልገውን ገንዘብ ከገበያው ብቻ እንዲያገኝ ይህም ማቅጣት ተጀምሯል። ጥሩ ነው። ሌሎች እንደዚሁ ምርትና ምርታማነትን ለማሳደግ ለምሳሌ በዚህ በቆላ አካባቢ የተጀመሩ እርሻዎች አሉ። ይሄ ሲግኒፊካንት ሲግኒፊካንት ፕሮግረስ ነው። ቀላል ፕሮግረስ አይደለም። ግን አሁን ካለው ውስብስብ የኢኮኖሚ ችግር አንጻር አንደኛ የተወሳሰበ ነው፣ በአጭር ጊዜ የሚፈታ አይደለም። ሁለተኛ የስትራክቸራል ማነቆው ስትራክቸራል ቦትልኔክ ትሪመንደስ እና ኢኖርመስ ነው። ይህም ጊዜ የሚፈልግ ነው። አገሪቷ ለክዠሪ ኦፍ ታይም የላትም። እንደ ገቨርንመንት ሀዝ ኖ ለክዠሪ ኦፍ ታይም። አሁን የተጀመሩ ለውጦችን በጣም በጣም አጠናክሮ መቀጠል ያስፈልጋል። በሞኔትሪ ፖሊሲ ደረጃ መሰራት ያለባቸው ስራዎች አሉ። አሁንም ዳይሬክት ሞኔትሪ ፖሊሲ ወደ ኢንዳይሬክት ሞኔትሪ ፖሊሲ ኢንስትሩመንትስ መሻገር መቻል አለበት። ራሱ ሴንትራል ባንኩን እንደገና ሪፎርም ማድረግ ጠይቃል እና ፍጥነት የሚለውን ማስመር ይፈልግበታል ነው ምክንያቱም ያለው አንኢምፕሎይመንት፣ የፖቨርቲ ኢንፍሌሽን፣ የፎሬን ኤክስቼንጅ እጥረት አሁንም በጣም በጣም በርካታ እርምጃዎች መወሰድ አለባቸው። የኢንስቲቱሽናል ሪፎርምስ መደረግ አለባቸው። ወደ ፋይናንሽል ሴክተሩ ስንመጣ አሁንም ማንሳት የሚፈልገው በተለይ በዘላስ ሰብን መንዘስ ንግድ ባንክና የልማት ባንክ ላይ የተወሰዱ ማሻሻዎች አሉ። በጣም በጣም ፈንዳሜንታል የሆኑ እንደሚታወቀው እነዚህ ትላልቅ የተጀመሩ ፕሮጀክቶችን ንግድ ባንክ በቀጥታ በትዕዛዝ ያለምንም ፊዚቢሊቲ ስታዲ ብድር እንዲሰጥ ብድር እንዲያቀርብ ነው። ለስኳር ፕሮጀክቶች፣ ሬልዌይ፣ ለመሳሰሉት እንደዚሁ በርካታ ገንዘቦች ተሰጥተዋል። እነዚህ ፕሮጀክቶች ግን የአፈጻጸም ድክመት የአፈጻጸም ድክመት ብቻ ሳይሆን ስር የሰደደ ኮራፕሽንም ስለነበረ ገንዘቡ ለንግድ ባንክ ሊመለስ አልቻለም። ባንኩ የሊክዲቲ የገንዘብ ፍሰት ችግር ውስጥ ገብቶ ነበረ። ይሄ የገንዘብ ችግር ፍሰት አጠቃላይ ወደ ሲስተሚክ ችግር ሊተላለፍ ጥቂት ወራት ነበር የቀሩት፣ ግን ይሄን አቨርት አድርጓል። መንግስት አንዱ አንድ ትልቅ እርምጃ ብዬ የምወስደው በንግድ ባንክ አካባቢ የነበረውን የገንዘብ ፍሰት ችግሮችን መሰረታዊ በሆነ መልኩ እየፈታ ነው። ንግድ ባንክ ካለፈው ዓመት ከነበረበት ሁኔታ በጣም ተሻሽሏል። ይሄም የፋይናንስ ስርዓቱን አድኖታል፣ እያዳነው ነው። ተስፋ ሰጪ ሁኔታዎች አሉ። በልማት ባንክ በኩል ያሉ ሪፎርሞች አሉ። ብዙ ጠለቅ ብዬ ባላቀውም ልማት ባንኩን መሰረታዊ በሆነ ሁኔታ መቀየር ደረግ ነበረበት። ካፒታል ኢንጀክት ከመደረጉ በፊት ያለበት ችግር ምንድን ነው ተብሎ የተበላሹ ብድሮች ምንድን ናቸው ለነዛ ሪስፖንስብል እነማን ናቸው ተብሎ ኢንቨስቲጌት ተደርጎ እንደገና ማዋለድ የሚጠይቅ ነው። ተስፋ አርጋለው። ተጀምሯል የተባሉ ሪስትራክቸሪንጎች ባንኩን ትክክለኛ የልማት ባንክ ለኤስኤምኢስ ብድር የሚሰጥ ለትላልቅ ፕሮጀክቶች ብድር የሚሰጥ በኢኪቲ ኤንስ ኢኪቲ ፋይናንሲንግ ውስጥ የሚገባ እና አስተማማኝ የሆነ የልማት መሰረት ማድረግ ይጠበቃል። አንዱ ሪፎርም ስንል ይሄን ነው። ስራ አጥነትን ለመቀነስ እንደዚህ አይነት ሪፎርሞችን መውሰድ ያስፈልጋል። በፋይናንስ ሴክተር ውስጥ የተፈጠሩት ችግሮች ልክ እንደ ሌሎች ሴክተሮች ውስጥ እንደተፈጠሩት ችግሮች ቀላል አይደሉም፣ ጊዜ ይፈልጋሉ። ግን ጥሩ ጥሩ ስራዎች እየተሰሩ ናቸው። ኢትዮጵያ ንግድ ባንክ በአጭር ጊዜ ውስጥ ኮምፕሬንሲቭ የሆነ ሪፎርም ፕሮግራም ውስጥ ይገባል ይስተካከላል፣ የሚል እምነት አለ። አድማጮቻችን እየተከታተላችሁ ያላችሁት የኢትዮጵያ ኢኮኖሚ ወቅታዊ ገጽታ አስመልክቶ ከኢትዮጵያ ገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ከኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚደንትና በአዲስ አበባ ዩኒቨርሲቲ የኢኮኖሚስት ምሁር ዶክተር ታደለ ፈረደ እና የማክሮ ኢኮኖሚስቱ ባለሙያ ዶክተር እዮብ ተስፋዬ ጋር በማድረግ ላይ ያለውን ውይይት ነው። ውይታችን ይቀጥላል። ዶክተር ታደለ እስኪ ደግሞ ወደ እርሶ ልመለስ እና ቀደም ሲል ስለ ኢትዮጵያ ኢኮኖሚ ወቅታዊ ቁመና እስከነ ችግሮቹ ነግረውናል። የኢኮኖሚውን የእድገት አቅጣጫስ እንዴት ይመለከቱታል? የአገሪቱ ኢኮኖሚ እድገት የአምናውን ካለፈው አመት የዘንድሮውን ደግሞ ከመጪው ጋር ሲያነጻጽሩ የሚመለከቱት ስዕል ምንድን ነው? እንግዲህ ብዙ ጊዜ የእናንተ ማህበር ትንባያዎችን ያውጣል። እርሶም ውይይቶችን ያዘጋጃል። ቀደም ሲል በነበረው የማህበሩ ታሪክ አሁንም ባለው ከዚህ ልምዶ አንጻር የግሎ አስተያየት ነው የማህበሩ እንዳልሆነ ቅድም እሱም አከፋሉ። አሁንም ለአድማጮቻችን መግለጽ የምፈልገው በግሎ የሰጡት አስተያየት መሆኑን በድጋሚ ለማስታወስ ነው እና ስለ መጪው ኢኮኖሚ ያለት ትንባያ ምንድን ነው? ዶክተር ታደለ አመሰግናለሁ። በተነሱት ጉዳዮች ላይ በአብዛኞቹ ስማማለሁ ወደ ጥያቄው ስመጣ ምናልባት ይሄ የኢኮኖሚ እድገት ውጤት ነው፣ መጨረሻ ላይ የሚገኝ ውጤት ነው። ይሄ ውጤት በስራ ነው የሚገኘው፣ በሚወሰዱ የፖሊሲ እርምጃዎች የሚመጣ ነገር ነው እና የብዙ ውጤት ድምር ነው። የኢኮኖሚ እድገት እና ከአምና ይሄ የኢኮኖሚ እድገት አሁን ያለው ኢኮኖሚ ምን ላይ ነው? አምናስ ምን ነበረ? ሁኔታዎች የተለያዩ ናቸው። ስለዚህ ሁለቱን ማወዳደሩ ምናልባት ትንሽ አስቸጋሪ ይሆናል። በእድገት አካባቢ ስመጣ አሁን ያለው ኢኮኖሚ ሁኔታ ካለፈው ዓመት ጋር ሲነጻጸር በተለያዩ ምክንያቶች የተለየ ያደርገዋል። አሁን ያለ ነው ኮቪድ አስራ ዘጠኝ ዘመን ነው ደግሞ ብዙ ችግሮችን እየፈጠረ ያለ ነው በምርቱ በአገልግሎቱ እንዲሁም ደግሞ በአሰራር ደረጃ ኮቪድ ያመጣው የራሱን የቻለ ተጽዕኖ ያለ ኢኮኖሚ በከፍተኛ ሁኔታ ጎድቶታል። ከዛ በተጨማሪ ደግሞ በተለይ ኢንቨስትመንትን የሚገፉ አካሄዶች አሉ። መንግስት የሚወስዳቸው እርምጃዎች ያሉ ኢንቨስትመንት ለመፍራት ግን ደግሞ በሀገር ውስጥ የሚፈጠሩ አለመረጋጋት፣ ግጭቶች እነዚህ ደግሞ ኢንቨስትመንትን የሚገፉ ናቸው። አይደለም ተጨማሪ አዳድስ አዳዲስ ኢንቨስትመንት ሊመጣ ይቅርና ያሉት ሙጩ እንዲያው የሚገፋፋቸው ጉዳይ ነው። ባለፈው ዓመት እንኳን የተደረጉትን ግጭቶች እና የወደመውን ኢንቨስትመንት እና በጣም አስከፊና አሰቃቂ ነበር። ይህን እያየ አይደለም የውጭ ባለሀብት የሀገር ውስጥም ባለሀብት እዚሁ ኢንቨስት ለማድረግ ትንሽ ሁለት ሶስት ጊዜ ሊያስብ ይችላል። ይህ ባለበት ሁኔታ ሌላ ደግሞ አንበጣ ያስከተለው ጉዳት አለ። ይሄ አሁን ደግሞ ቦርስ እያስከተለ ያሉ ተጽዕኖ አለ። የእነዚህ ሁሉ ድምር ኢኮኖሚውን በጣም አዝጋሚ ነገር ያደረገዋል እና የኢኮኖሚ እድገቱን በዛው ልክ ያነሰ ይሆናል ማለት ነው። ይህም ሄመ የሚባል የተገመተ የቁጥር ባይኖረኝም እነዚህ ሁሉ ችግሮች ግን የኢኮኖሚ እድገቱን እንደሚጎትቱት፣ ከአምናው ጋር ሲነጻጸር ወደ ታች የወረደ እንደሚሆን አንዳንድ ትንበያዎች ያመለክታሉ። ያገግም ይችላል። የሚያገግመው ግን በጣም አዝጋሚ በሆነ ሁኔታ ላይ፣ ይህም ከፍተኛ የሆነ የመንግስት ድጋፍ ተደምሮበት ነው። በነገራችን ላይ መንግስት በተለይ ኮቪድ ጋር ተያይዘ እየወሰዳቸው እርምጃዎች ኢኮኖሚው የበለጠ እንዳይወርድ ድጋፍ አድርጎለታል። በዚህ የመንግስት የወሰዳቸው እርምጃዎች በጣም የሚበረታቱ ናቸው በዚህ በኩል። ያም ሆኖ ግን መንግስት ካሰበ ውጭ የሆኑ ነገሮች አሉ፣ ግጭቶች፣ ጎርፍ፣ ሌላም ሌላም እና እነዚህ ሁሉ አጠቃላይ ኢኮኖሚውን የሚጎዱ ሆነው ነው የምናያቸው። ስለዚህ የመጪው ትንበያ ብዙም ደስ የሚል አይመስለኝም። እንግዲህ አሁን እርሶም ቀደም ሲል እንደ ችግር ጠቃቅሰዋቸዋል፣ የገንዘብ ሚኒስትር ደኤታው ዶክተር ዮብ ተካልኝም አብራርተውታል። ከሌሎች ጉዳዮች ጋር ግን የራሱን ልዩ ትኩረት ሰጥተን እንድናየው እንግዲህ የኢኮኖሚ እድገት የተጨበጠና በኑሮ የተገለጠ መሆን ይኖርበታል። በዚህ ረገድ የኑሮ ውድነት አንዱ መገለጫ ይመስለኛል። መንግስት ግን ያው ከውጭ የሚገቡ ፍጆታ እቃዎችን በተለይም የምግብ ፍጆታዎችን በሀገር ውስጥ አምርቶ ራስን ለመቻል እስከዚያ ድረስ ገበያውን ለማረጋጋት ከውጭ የገዙ የመደጎምን ስትራቴጂ መጠቀሙን እየገለጸ ነው። የዚህን ስልት አዋጭነትና አፈጻጸም እንዴት ይመለከቱታል፣ ዶክተር ታደለ? መልካም እንግዲህ መሠረታዊ የሆኑ የምግብ ፍጆታችን ማምረት ማቅረብ ጊዜ የማይሰጠው ጉዳይ ነው። እንግዲህ አንድ ሀገር ቢያንስ ቢያንስ ሌላው ቢቀር መሠረታዊ የሆኑ ምግብ ፍጆታችን ለዜጎቿ ማቅረብ ነው። ሌላው ሌላው ከዛ በኋላ የሚመጣ ጉዳይ ነው። ይሄ አሁን ያለው አስተዳደር የወረሰው የኢትዮጵያ ኢኮኖሚ ሁለት ዋና ዋና መገለጫዎች ነበሩ። በፊት በነበረው የኢኮኖሚ ሞዴል አንደኛው በውጭ ፋይናንስ ላይ ጥገኛ መሆኑ ቅድም ዶክተር እዮብ ተካልኝ በስፋት ስለሄደበት መድገም አልፈልግም። ሁለተኛው እና ዋነኛው ደግሞ በገቢ እቃዎች ላይ ተንቀለጠለ መሆኑ ነው። እንግዲህ የኢትዮጵያ ኢኮኖሚ አንድ ነው ዋናው መገለጫ መሰረታዊ የሆኑ ፍጆታዎች መሰረታዊ የሆኑ እቃዎች እንደ ምግብ ያሉ እቃዎች ወደ ሀገር ውስጥ ይገቡ ነበር። እዚህ መመረት ይችሉ። ይህን ደግሞ እነዚህ በተለይ ከግብርና ጋር ተያይዞ ከኢንዱስትሪ ጋር የሚያያዙ እቃዎች ናቸው፣ ወይም የምግብ ፍጆታዎች ናቸው። ከግብርና ጋር ተያይዞ ያሉትን አሁን ጥሩ ዜና አሁን መንግስት እየሰራቸው በተለይ የግብርና ሚኒስትር እየሰራቸዋል አለ ከውጭ የሚገቡትን የምግብ ፍጆታ በሀገር ውስጥ የመተካት ብሎ ሰፊ የሆነ ስራ እየሰራ ነው። ይህ በጣም ሊበረታታ የሚገባ ነው። በተለይ ከኢንዱስትሪ ጋር ደግሞ ያው በሀገር ውስጥ ማምረት ጊዜ የሚጠይቅ ጉዳይ ነው። እስከዛው ድረስ ግን እስከዛው ድረስ ግን እነዚህ መሰረታዊ የሆነ የምግብ ስጆታዎችን ከውጭ ሀገር ገብሶ ማምጣቱ የግድ ይላል። ይሄ እንዳጭር ጊዜ ራስ ምታት ማስታገሻ ለሆን ነው እንጂ ዘላቂ መፍትሄ ነው አልነበረም። ድሮም እኮ እነዚህ ነገሮች እኮ እናመጣ ነበር። መሰረታዊ ሆነ የምግብ ስጆታዎች ወይም እቃዎች ድሮም ቢሆን ይመጣ ነው። እስካሁንም እየመጡ ነው ያለ። ምናልባት አሁን ጥሩ የሚሆነው ለማቆም መንግስት መወሰኑ ነው አዲሱ ዜና እነዚህ መሰረታዊ የሆነ የምግብ ፍጆታዎችን ሀገር ውስጥ አምርተን ራሳችን እስከምንችል ድረስ ግን ያው ውጭ አምጠን ዜጎችን መመገብ አለብን የሚሉ አካሄድ፣ ምንም ማማራጭ የለም። ስለዚህ መሰረታዊ የሆነ ዜጎች ማሟላት ስላለበት ዜጎች ይሄ ነገር በዚያው እንደ ቢዝነሱ ነው እንዳይቀጥል ነው እና ይሄ ደግሞ አገሪቱን ትልቅ ዋጋ አስከፍሏል። ከምንዛ በመሆኑ ለምሳሌ ዋናው ውድ የሆነውን የውጭ ምንዛሬ በእነዚህ አገር ውስጥ የሚመረቱ የሚችሉትን እቃዎች ለማስመጠፍ መዋሉ ነው። ይህም በራሱ የውጭ ምንዛሬውን ይጎዳዋል። እዚህ ሀገር ውስጥ የሚመረቱ ግን የውጭ ምንዛሬ የናድናል ቢያን ሁለተኛው፣ ውጭ ሀገሮች ሲመጡ ደግሞ ሀገር ውስጥ ሊመሩ ከሚችሉ ምርቶችና ድርጅቶች ይጎዳቸዋል። ስለዚህ የሀገር ውስጥ ምርትን በከፊል ይጎዳል። ዋነኛው አብዛኛውን ገቢ ዕቃዎችን ማስመጣት አገሩ ውስጥ ሊፈጠር የነበረውን የስራ ዕድል ያሳጣል አሁን በቅርቡ ያጠናነው ጥናት አለ በተለይ በምግብና ና በመጠጥ በጨርቃ ጨርቅና በጋርመንት በኮንስትራክሽን ዕቃዎች ሌላም አንድ ዘርፍ አለ በነዚህ ያጠናነው ጥናት አለ የምግብ የጨርቃ ጨርቅና ሌሎችን አገር ውስጥ ቢመረቱ ኑሮ ሊፈጥሩት የምችሉት የስራ እድል የትየሌሌ ነበር። ምን ማለት ነው? ይህ ኢትዮጵያ ከውጭ ሀገር በገፍ መሰረታዊ ስጅታችን ማስመጣት የስራ እድል ወደ ውጭ እየላከች ነው ማለት ነው። ስለዚህ ይሄ ደግሞ ከፍተኛ የሆነ የስራ ባለበት ሀገር ተገቢ አይመስለኝም፣ ጥሩ አይመስለኝም። እነዚህ አገር ውስጥ መረቱትም መረቱትን በአገር ውስጥ ጥሬ ዕቃ ቢመረቱ ግብርናው ከኢንዱስትሪ ጋር ይተሳሰራል። አገልግሎቱም እንደዚ ከሌሎች ጋር ይተሳሰራል። ስለዚህ የኢኮኖሚ ትስስሩን ማበረታታት እና ማምጣት ማጠንከር ይቻላል። በተለይም ደግሞ አሁን መንግስት ኮርት ሰብስቴሽን ወይንም ደግሞ ገቢ እቃዎችን በሀገር ውስጥ መተካት የሚለው በዛም ተያይዞ እየሰራቸው ያሉ ስራዎች ሰየው የሚያስሉ ናቸው። ውጭ እቃዎች ላይ ተንጠለጠለ ኢኮኖሚ ብዙም ዘላቂ አይደለም። ይህን አይተነዋል። ባለፉት ሀያና ሀያ አምስት ዓመታት አይተነዋል ይ አዋጭ እንዳልሆነ ዋነኛው ዘላቂ ልማት ለማምጣት አስተማማኝ የሆነ የስራ እድል ለመፍጠር የውጭ በዚህ በሀገር ውስጥ ማምረቱ ወይንም ደግሞ ገቢ እቃዎችን በሀገር ውስጥ መተካቱ ጊዜ የማይሰጠው ጉዳይ ነው። Thank you. እሺ ዶክተር ታደለ በጣም አመሰግናለሁ። ዶክተር ዮብ ተካልኝ እንግዲህ እነዚህ አስተያየቶች ላይ መልስ እዚህ ላይ በመንግስት ኃላፊነቱ የሚሰጡት አስተያየት ካለ ያክሉና፣ በሸቀጦች ብቻ ሳይሆን በተለይም የፋይናንስ አቅርቦትና ተደራሽነትን እስከ ታችኛው የህብረተሰብ ክፍል ስለማዳረስ የኢኮኖሚውን እድገት ከዜጎች የነፍስ ወከፍ ገቢ ጋር የቀጥታ ግንኙነት እንዲኖረው ለማድረግ ለምታደርጉት ጥረት ሊነግሩን ይችላሉ። አመሰግናለሁ። ዶክተር ታደለ በጣም ጥሩ አድርጎ ነው የገለጠው ግን እንደ አድማጩ ግልጽ እንዲሆን ባለፉት ሁለት ዓመታት የኢትዮጵያን የኢንዱስትሪያል ፖሊሲ ኮምፕሊትሊ ኦቨርሆል አድርገናል ምንለው ያለ ምክንያት አደለም ምን ማለት ነው ይሄ ግብርና የመንግስት ኢኮኖሚ ውስጥ ያለው ሚና ይታወቃል ልማታዊ መንግስት ነው ግን ያ ልማታዊ መንግስት በምን መልኩ ነው እንደዚህ ዘርፎች ላይ ኢንቨስት የሚያደርገው ኢንዱስትሪያል ፖሊሲ የሚለው በሱ ነው ዲፋይን የማደርገው አሁን የመንግስት ሚና በኢኮኖሚ ውስጥ ማለት ነው እዛ ላይ ይሰራው ስራ በጣም በጣም ይሰራል ነበር ግብርና ላይ ቅድም ያነሳሁት ግብርናውን ለማዘመን የሆንበት ርቀት ብዙ ጊዜ በቁምጽ ስለትራክተር ሶች ስለሚያነሱ ማስተካከል እፈልጋለሁ ከአምስት መቶ በላይ የተለያዩ የግብርና ግብአቶች ናቸው ከህትነት ያደረጉት የንብ እርባታ የወተት እርባታ አርሶ አደሩን አርሶ አደሩን እያንዳንዱን አክቲቪቲ በደንብ አስተስ አድርጎ ግብርና ላይ ሲግኒፊካንት ዲፈረንስ መምጣት አለብን ማዘመን አለብን የሚል እሳቤ ማለት ነው ኢንዱስትሪ ላይም ዶክተር ካደለ የሚያመጣው የእሴት ስንትነቱ በጣም በጣም ያልተራበበ ለኪራይ ሰብሳቢነት የተጋለጠ የሀገሪቷ ኢኮኖሚ ሲያቆረጡ የነበረ ነው የነበረው። ለምሳሌ ኢንዱስትሪ እንደግፋለን ለሚል ህሳቤ የሚሰጡ የሚሰጥ የቀረጥ ማበረታቻዎች እውነትን ኢንዱስትሪ የሚያሳድጉ ሳይሆኑ ቀጥታ ወደ መርካቶ የሚገቡ እና ሲሪየስ የሆነ ሊኬጅ የሀብት ብክነት የነበረባቸው ነበሩ። ይህን የተስተካከለው የእሴት ስንትነቱን በደንብ በማናበብ በሀገር ውስጥ መምረት ያለባቸው ምርቶች በሀገር ውስጥ እንዲመረቱ እያንዳንዱ ኢንዱስትሪ ባየ መልኩ በመደገፍ ማለት ነው። ለምሳሌ ብረታ ብረት ላይ ያለ አንድ ኢንዱስትሪ አምራች ከውጭ የሚያስገባው ግብአት ላይ በጣም ከፍተኛ የሆነ ቀረጥ ጥሎ፣ በሌላ በኩል ደግሞ ፋይናል ፕሮዳክት ላይ አነስተኛ ቀረጥ ጥሎ ነው የነበረው። ይህን ለማስተካከል ግብአቶቹ ላይ በስስስነቱ መሰረት ከፍተኛ ግብአት የምንጨምርበት ምርት ላይ አነስተኛ ቀረጥ የሚጣል ተደርጎ በጨርቃጨርቅም በሌሎች ማኑፋክቸሪንግ አይተምስ በጣም ከፍተኛ ፋይናንስ ነው። ለዚህ ነው በኮቪድ ጊዜ አለም በሚናቅበት ጊዜ ብዙ ኪኛ ኢንዱስትሪያሊስት ብዙ ኪኛ አምራሾች እንዲሁም አሁን ሰዓት አገኘን ያሉት ስለምንድን ነው? ስራ ላይ ዋለው ኢንዱስትሪያል ፖሊሲ ሆኖ ወረሆን የማድረግ ስራ፣ የሀገርን ምርት በሀገር የማምረት ስራ ኢምፖርት ኮምፒቲንግ ኢንዱስትሪስ ያለው የሀገር በቀል ማስፈሻ ላይ ውጤት እያመጣ ስላለ ነው። አመሰግናለሁ። አሁን እርሶም እንደገለጹት አምስት ከመቶውን ለተንቀሳቃሽ ንብረት እያስያዙ እንዲያበድሩ በነፍስ ወከፍም በግም ፍየልም ላሞቻቸውን አስይዘው እንዲወስዱ እንግዲህ ብሔራዊ ባንክ በኩል ትእዛዝ ተላልፏል። እም አሁን በሰፊው ሄደውበታል። እዚህ ላይ ግን የብድር ስርዓትና አፈጻጸማት የተበላሸ መሆኑን በሌላ በኩል ጠቅላይ ሚኒስትሩ ሲናገሩም ሰምተናል። ብዙዎችም ሲተቹበት የቆየ ነገር ነው። ቋሚ ንብረት ዋስትና ይዘው የሚበደሩት እዳቸውን መክፈል ባልቻሉበት ሁኔታ ውስጥ ተንቀሳቃሽ ንብረት ዋስትና ያሳያዙት የወሰዱትን ብድር መልሰው የሚከፍሉበት ይከፍላሉ ተብሎ የሚታሰብበት ሁኔታ እንዴት ነው የአበዳሪስ የማስከፈል ብቃቱ ምን ያህል ነው ሀሳቡ በጣም በጣም ጥሩ ነው ተደራሽነቱንም ቅድም እንዳለው እንግዲህ ሌሎቻችሁም እንዳላችሁት ጠቃሚ ነው ግን መንግስት የማስከፈል አስገዳጅ እንግዲህ ተንቀሳቃሽ ንብረት ማለት ትንሽ ያስቸግራል። ገደቡ እንዴት እንደሆነ እዚህ ላይ ስ አስተያየቶን ጨምረው ዶክተር እዮብ ተስፋዬ፣ በዚህ ላይ እርሶ ካሉት የፋይናንስ ሪፎርም ጋር የሚገናኝበት አግባብ አለው ወይ የሚለውን ጨምረው በዚህ ላይ አስተያየቶን ያክሉና የውጭ ምንዛሪ ተመን ተግባራዊ እንዲሆን ይፈልጋሉ ብዙ ጊዜ በሚያነሷቸውም ነገሮች ላይ እንግዲህ እስከዛ ድረስ ለጥጠውት ማለት ነው። ይህን የፋይናንስ ሪፎርሙን ከዚህ ከትንሹ ተንቀሳቃሽ ንብረት ላላቸው ገንዘብ ከማበደር አንስቶ እስከ ትልቁ ውጭ ምንዛሬ ድረስ ካሉ ትላልቅ በጀቶች ድረስ ውስጥ የውጭ ምንዛሬ የሚጫወተው ሚና ቀላል አይደለም እና ከዚህ ጋር አያይዘው አስተያየቱን ቢሰጡኝ ዶክተር ኢዮብ ተስፋዬ። ኦኬ ያው እንደሚታወቀው የፋይናንሻል ሴክተር በአንድ ሀገር ኢኮኖሚ ውስጥ ትልቅ ሮል ይጫወታል። ኢንስትሮመንት ነው፣ ቬክል ነው። ምርትና ምርታማነትን ለማሳደግ ቅድም የተባሉትን የኢምፖርት ሰብስቲትዩሽን ኤክስፖርት ጀኔሬሽን፣ የስራ ፈጠራን እንደዚሁ ለማስፋፋት ትልቅ ሮል አለው፣ ትልቅ ሚና አለው። ባለፉት አሰርተ እ በቅርብ እንደማቀው የኢትዮጵያ የፋይናንስ ሴክተር ይሄን ሮል በአግባቡ ሲጫወት አልነበረም። በአግባቡ ነው ያልኩት፣ ምንም ሮል አልተጫወተም ማለት አይደለም። በተወሰነ መልኩ እንደዚሁ ኢንዱስትሪዎች እንዲስፋፉ፣ አግሪካልቸር እንዲስፋፋ፣ የንግድ እንቅስቃሴ እንዲስፋፋ አድርገዋል። ግን በሌላ መልኩ ደግሞ ሲታይ ብዙ ጊዜ የኢህአዴግ መንግስት ከፍ አድርጎ የሚያጽኸው የኪራይ ሰብሳቢነት ጉዳይ አለ። የፋይናንስ ሴክተሩ ኪራይ ማከፋፈያ ተቋማት ነበር ነበር። ይኸውም የኪራይ ማከፋፈያ ተቋቁማት የነበሩት በተጠና ስልታዊ በሆነ መንገድ የተሳተፉ ሰዎች ያሉበት ደረጃ አብዛኛው ሀብ የጥቂቶች ኪራይ መሰብሰቢያ እና የጥቂቶች መበልጸጊያ ሆኗል። ለኤስኤምኢስ የተሰጠ ብድር ፕሮፖርሽናል ብታየው፣ ለአግሪካልቸር የተሰጠ ብድር ፕሮፖርሽናል ብታየው ከፖሊሲውም ስህተትም የመጣ ሊሆን ይችላል፣ ግን ደሊበሬትሊ ከአሰራር የመጣ ችግር ነው። በዚህ የተነሳ የልማት ባንክ ያልተሰበሰበ ብድር በከፍተኛ ሁኔታ አራውንድ ፎርቲ ፐርሰንት ነው። ባይ ዜሮውን አድሚሽን ከፍ ብሏል። ይሄ ይሄ ባንክ ነው ለማለት ይቸግራል። በአለም አቀፍ ስታንዳርድ መለኪያ መሰረት የኢትዮጵያ ንግድ ባንክ አብዛኛው ያበደረው ለትላልቅ የመንግስት ኩባንያዎች ናቸው። ይህም ቅድ አንስተነዋል። ይህንንም መንግስት ደው እንደገና ተረክቦታል፣ ባንኩንም ኩባንያዎችንም ለማዳን ሲል። ዞሮ ዞሮ ግን ፈንዳሜንታል የሆነ ለውጥ መኖር አለበት የሚል እምነት ተደርጎ በኢትዮጵያ ንግድ ባንክ አካባቢ እንደዚሁ የኮምፕሬንሲቭ ሪፎርም ፕሮግራሞች ተጀምረዋል። ግን በእኔ እምነት ሴክተሩ ሰፋ ያለ ኮምፕሬንሲቭ የሆነ ኳረንት የሆነ ሴክተር አሰስመንት ተደርጎ ስትራቴጂ ሊኖረው ይገባል። ይሄ ስትራቴጂ ፌዝድ በሆነ የኢምፕሊመንቴሽን ፕሮግራም ተደግፎ የሴክተሩ አቅጣጫ ምክንያቱም ኢትዮጵያ አሁን ባለባት ፖፑሌሽን እድገት ወይም ደግሞ የገቨርንመንት ትልቅ አምቢሽን ራስን በምግብ የመቻል ስራን የመፍጠር፣ የማስፋፋት፣ የዲጂታይዜሽን ውስጥ የመግባት እንደዚሁም የቱሪዝም ሴክተሩን የማስፋት፣ የማይኒንግ ሴክተሩን የማንቀሳቀስ አላማ ይዞ ተነስሏል። የዚህ የሆምግሮን ኢኮኖሚክ ሪፍ ፕሮግራም ይህን የሚመጥን ይህን ቁመና የሚመጥን የፋይናንስ ሴክተር ሊኖር ይገባል። ለዚህ ደግሞ የፋይናንሻል ሴክተር ስትራቴጂ ኢዝ ክሪቲካል። ተጨማሪ ኢንስትሩመንትስ ያስፈልጋሉ። ተጨማሪ ማርኬት ያስፈልጋል። ተጨማሪ ኢንፍራስትራክቸር ያስፈልጋል። ልክ አሁን ኮንስትራክሽን ቢዝነስ ባንክ ይሄ በሚስ ማኔጅመንት እንዲጠፋ የተደረገ ባንክ ነው እንጂ ትልቅ ትልቅ ሮል ይጫወት ነበረ፣ በስራ ፈጠራ፣ የቤት ችግርን በመፍታት ቁጠባን በማሳደግ ስለዚህ ይሄን ሰፋ አድርጎ ማሰብ ይጠይቃል። የተወሰዱ እየተወሰዱ እርምጃዎች አሉ በናሽናል ባንክ። ለእኔ እርምጃዎቹ ጥሩ ናቸው፣ ግን ቁንጽል ባይሆኑ ይመረጣል። በዳይሬክቲቭ በማሻሻል ብቻ ያለውን ያለውን ፕሮብሌም ሶልቭ ማድረግ አይቻልም፣ ሴክተሩን ማሳደግ አይቻልም። አሁን ቅድም የተነሳ ሰብስሽን በጣም በጣም ኢምፖርታንት ነገር ነው፣ ግን ይሄን በአንድ ሁለት ዳይሬክቲቭ አይደለም ኢምፕሩቭ የምታደረገው። ኢምፖርተንስ ስቲቲዩሽን ምንድን ነው? ምን አይነት የፋይናንስ አቅርቦት ነው የሚያስፈልገው ወይስ ተቋም ያስፈልጋል የሚለው ነገር መታየት አለበት። ለኤስኤምኤስ በጣም ጥሩ ነው፣ የዚህ ሌስ ኮላተራል በመጠየቅ ወይም በተንቀሳቃሽ ንብረት ስፋይ። ግን የኤስኤምኤ ሴክተር ለማሳደግ የኤስኤምኤ ባንኮች ያስፈልጉናል። በእርግጥ እነዚህ ኤስኤምኤስ በማይክሮ ፋይናንስም ተደራሽ አይደሉም፣ በባንኮችም ተደራሽ አይደሉም። ሚሲንግ ሚድል እየተባሉ ነው የሚጠሩት። አሁን የተንቀሳቃሽ ንብረት አስይዞ የመበደሩ ጥሩ ነው። ባንኮቹ ብዙ የሚጎዳቸው ነገሮች አይደለም። በነገራችን ላይ የዚህ የኪራይም አከፋፊያ ናቸው የተባሉት የመንግስት ባንኮች ብቻ አይደለም የግል ባንኮችም ጭምር ናቸው። ስለዚህ በዚህ የተንቀሳቃሽ ንብረት እምነት ነው በፋይናንስ ሴክተር ውስጥ ኢምፖርታንት የሆነው ነገር፣ በጣም ኢምፖርታንት የሆነው ነገርና። በአበዳሪም በተበዳሪ መካከል እምነት ሲኖር ተንቀሳቃሽም ንብረት ሆነ የማይንቀሳቀስም ሆነ ዚሮ ኮላተራል ማድረግ ልሰጥ ትችላለ አስ ሎንግ ጋዝ ስራው አዋጪ ከሆነ እና በአበዳሪም በተበዳሪ መካከል እምነት ሲኖር፣ ዲስፕሊን ሲኖር፣ የማበደር እና የማበደር ካልቸሩ የመክፈል ካልቸሩ ሲሻሻል ጥሩ ይሆነ ይስተካከላል ማለት ነው። በእኔ ግምት እንደውም የተበላሸ ብድር ያለው በከፍተኛ ተበዳሪዎች እንጂ በዝቅተኛ ተበዳሪዎች አይደለም። የማይክሮ ፋይናንሶችን ተመልከት። የማይክሮ ፋይናንስ ተቋማት የተበላሸ ብድር በጣም ዝቅተኛ ነው። ወራዝ ግን በአንድ መሬት ላይ አስር ብድር በተደጋጋሚ በመስጠት የሚታወቁ ባንኮች አሉ። ይህን የሚወስዱ ትላልቁ እንጂ ትንሽ ተበዳሪዎች አይደሉም። እንደውም ፍትሐዊነት ይጎለዋል የኢትዮጵያ ብድር አሰራል። ስለዚህ አሁን እየተወሰዱ ያሉት እርምጃዎች ደረጃም በደረጃ ቢሆን ፍትሐዊነትን ማስፈናቸውን ማረጋገጥ ነው። ሌላው በሴክተር ውስጥ ያለውን ኮራፕሽን ያለምንም አመንታት እንትን ሪሙቭ ማድረግ ያስፈልጋል። ሲሪየስ የሆነ ነገር ዲስፕሊን መኖር አለበት። የፋይናንስ ሴክተር ምክንያቱም የሀገር ኢኮኖሚን ይዞ ይጠፋል። በአንድ በኩል የሚለፈው ልፋት በዚህ በዜሮ ማባዛት ሊሆን ይችላል። የፋይናንሽል ሴክተር ጤናማ ካልሆነና የሱፐርቫይዘሪ ተቋሙ ሲሪየስ የሆነ አክሽን መውሰድ ይኖርበታል ያለበት ይመስለኛል። ኦን ዘ አዘር ሃንድ የፎሬን ኤክስቼንጅን ያነሳው ነገር ፎሬን ኤክስቼንጅ ኦፍኮርስ በገበያ የሚወሰን ነው እንደ ማንኛውም ፕሮዳክት፣ እንደውም ከሱፐር የሆነ ማስተር የሆነ ፕራይስ ነው የሚባለው፣ ምክንያቱም ሌሎችን ዋጋዎች የሚመራው ምንዛሬ ነው። አንድ ከረንሲ ከሌላ ከረንሲ ጋር ያለው ሪሌሽንሽፕ በገበያ ዋ ቢወሰን ነው የተሻለ የሚሆነው በኢትዮጵያ ውስጥ ኦፍኮርስ የፎሬን ኤክስቼንጅ ጀነሬት የሚደረግባቸው መንገዶች ኤክስፖርት አለ፣ ሬሚታንስ አለ፣ ቱሪዝም አለ፣ ፎሬን ዳይሬክት ኢንቨስትመንት አለ፣ የውጭ እርዳታና ብድር አለ። እነዚህ ናቸው ለረጅም ጊዜ የምንጭ የሆኑት። ቅድም ዶክተር ሳደለ እንዳለው በእነዚህ ላይ የተንጠለጠለ በኢምፖርት እና በብድር ላይ የተንጠለጠለ ኢኮኖሚ ነበር። ይሄን ማሻሻል ያስፈልጋል። ኢምፖርት ሰብስቲቲሽን ራሱ የፎረን ኤክስቼንጅ ጀኔሬሽን ለሱ ኮንትሪቡት የሚያደርግ ነው። እና እዛ ላይ ማተኮር ያስፈልጋል። በራስ አቅም መጠቀም ያስፈልጋል። የማይኒንግ ሴክተር፣ የቱሪዝም ሴክተር ክሪቲካል፣ እንደ ቀላል ሲቆጠር የነበረ ነው። አሁን ከፍተኛ አቴንሽን ያገኘ ነው። ማይኒንግም ቢሆን እንደዛ ነው። እና የውጭ ምንዛሬ የራሽን ከመደረግ አሰራር ደረጃ በደረጃ እየወጣ ነው። ሆኖም ግን የውጭ ምንዛሬው እጥረት ስላለ የጥቁር ገበያው በስፋት እየሰፋ ነው። አሁን በአንድ ዶላር በአርባ ስድስት ብር የሚሸጥበት ደረጃ ደርሰናል። በኦፊሻል ማርኬት እና በብላክ መካከል ሰፊ ልዩነት አለ። ይሄን ማስተካከል ያስፈልጋል። ይሄ የሚስተካከለው እንግዲህ የፎሬን ሊበራላይዜሽን ፕሮግራም ሲካሄድ ነው። ደረጃ በደረጃ ወደ ገበያ መር የውጭ ምንዛሪ አሰራር መሄድ ሲቻል ነው። ይሄን ደግሞ ጀነሬት በማድረግ ቋቱን በመሙላት በማሳደግ የሪዘርቭ አቅምን በማሳደግ የሚካሄድ ነው። ይሄ ጠቀሜታው ምንድን ነው? ብክነትን ይቀንሳል። ብክነትን መቀነስ ብቻ ሳይሆን የሪሶርስ አሎኬሽኑ በትክክል ወደሚፈልገው አቅጣጫ እንዲሄድ ይደረጋል። አሁን ዲስቶርሽኑ በጣም በዝቷል። ዲስቶርሽኑ ከመብዛቱ የተነሳ የዚህ የፎሬን ኤክስቼንጅ የዋጋ ግሽበትን እያባባሰ ነው። ከፍተኛ አቢውዝ አለ። ሰሞኑ የከረንሲ ኖቱ ለውጥ አለ። ይሄም ለዚህ ኮንትሪቢዩት ያደርጋል ማለት ነው። ኖቱን ብቻ መቀየር ሳይሆን እነዚህን ዲስቶርሽን አቃነን ኦፍ ኮርስ በተዛማጅ ተጨማሪ እርምጃዎች መደገፍ አለበት። እነዚህ እነዚህ አሰራሮች የውጭ ምንዛሪ አካባቢ ያሉ ችግሮችን ደረጃ በደረጃ ሊጠርፉ ይችላሉ። ኦቨርናይት የሚሆን ነገር አይደለም። ግን ሲሪየስሊ መታየት ያለበት ገበያ ነው። ራሱን የቻለ ገበያ ነው። ለአሁኑ ግን የውጭ የዋጋ ግሽበትን አንዱ ከሚያቀጣጥሉት ነገሮች ይሄ የውጭ ምንዛሪ ላይ ያለ ዲስቶርሽን ነው እና በገበያ ዋጋ ደረጃ በደረጃ መወሰኑ አግባብ ነው። ብዙ ሀገሮችም ውጤት ያገኙበት ነው። ኦፍኮርስ ሴትባክስ ሊኖሩ ይችላሉ ግን እነዛን ሴት ባክስ ሚኒማይዝ የማድረግ ሚቲጌት የማድረግ አክሽንስ ካሉ ውጤታማ ይሆናል የሚል እሳቤ አለኝ። ወደ ዶክተር ዮብ ተካልኝ ደግሞ እንሂድና አሁን ዶክተር ዮብ ያነሱትን ሰምተዋል። ከዚህም ጋር አያይዘው ጠቅላይ ሚኒስትሩም እንደ ችግርነት ካነሷቸው ነገሮች ሁለት ዋና ዋና ነገሮች ላይ ከፍተኛ ግሽበት መኖሩን እናንተ እንዳነሳችሁት ማለት ነው፣ ከፍተኛ ግሽበት መጠን መኖሩና የውጭ የምንዛሬ እጥረት መኖራቸውን ነው፣ ከስኬት ውጭ ከፍተኛ ችግሮች መሆናቸውን ያነሱት። እሱን ጋር አያይዘን እንግዲህ ሰሞኑን የተደረገው ደግሞ የገንዘብ ለውጥ አለ ዞሮ ዞሮ የሀገር ውስጥ ፋይናንስ አቅምን ለማሳደግ በማሰብ ይመስላል እሱ የተደረገው እና የውጭ ምንዛሬውንም በተዘዋዋሪ መንገድ ሊቆጣጠር የሚችልበት መንገድ እንዲኖረው የታሰበ ነው የሚመስለው እና እዚህ ላይ እስቲ አስተያየቶን፣ ቢሰጡም ሰሞኑን ስለተደረገው የገንዘብ ለውጥ በኢትዮጵያ ፋይናንስ አፈጻጽም እና የኢኮኖሚ እንቅስቃሴ ላይ የሚኖረውን አስተዋጽኦ ወይም ተጽዕኖ እንዴት ይገልጹታል? እንዳነሳው የዋጋ ግሽበትና የውጭ ምንዛሬ እጥረት አብሮ ያለ ችግር ነው ይህንን ችግር ግን ለመፍታት መከተል ያለብን አፕሮች ኮምፕሬንሲቭ ሙሉ የሆነ የኢኮኖሚውን እይታ ማት ጠይቃለ። የሀገር በቀል ኢኮኖሚ ማሻሻያ ላርጅ በዋነኝነት የሚለው ይህንን ነው። አሁን ዶክተር ዮ ያነሳው የውጭ ምንዛሪ ተመኖን ጨምሮ አዎ የውጭ ምንዛሪ ርጅማችን ችግር ያለበት ነው። ዲስቶርሽን አለበት። ዲስቶርሽን ደግሞ በነገራችን ላይ የሚጠቅመው ድሀውን አይደለም። በጣም በጣም ድሀውን ይጎዳል። አክቹዋሊ አንዳንድ ጥናት የሚያሳየው ፊፍቲን ፐርሰንት የሚሆን ዲስፕሮፖርሽናል የሆነ ኔጋቲቭ ኢምፓክት አለው በድሀው ላይ አሁን ያለው የውጭ ምንበር ዲስቶርሽን። ይህንን እና የባቢ ሽወቱን ለማስተካከል ግን የምንከተለው አብ ኮምፕሬሄንሲቭ መሆን አለ ግራጁዋል። ኮምፕሬሄንሲቭ ምን ማለት ነው? አጠቃላይ ኢኮኖሚ ውስጥ ያሉትን ችግሮች ስንፈታ፣ ለምሳሌ አቅርቦት ችግሩን ስንፈታ፣ ኤክስፖርቱን ስናሳድግ፣ ቅድም ያነሳ ነው የኢምፖርት ሱብስቲሽን አለ ስንዴና ዘይት ብቻ ቢቀርቆ ከአንድ ቢሊዮን በላይ ሴል ታደረጋለ። ቀላል አይደለም። በጣም ሲግኒፊካንት እነዚህን ነገሮች ሰርተን ስርያስ ያለውም ለዚህ ነው በዚህ የሪፎርም ፔሬድ ውስጥ በተሳ በመልኩ ብንፈታው ነው የሚሻለው። ዝም ብለን ተነስተን የውጭ ምንዛሪ ተመን ብንቀይር ሽነሪ ይሆናል። ቅድም ዶክተር ዮብ እንዳነሳው ሌላ ኢምፓክት ያመጣል እንጂ የፈለግነ መጠን ችግሩን አይፈታም። አንዱን የኛን ማሻሻያ በነገራችን ላይ ሀገር በቀል የሚያደርገው ይሄ ነው። ስለ ኢትዮጵያ ኢኮኖሚ ከኛ የተሻለ የሚያቀለም እኛ ስለ ኢትዮጵያያን ማለት ኢኮኖሚያችንም በደንብ አንብበን ነው የምንሄደው። ከተለያየ ቦታ የሚመጡ ተቋማት ሀሳብ ሊያቀርቡ ይችላሉ። አሁን ለአለም ባንክ የሚሰሩ ሳሌ ግን በደንብ ገብቷቸው ዓለም የኢትዮጵያ ኢኮኖሚ መስካት አጠቃላይ ኢኮኖሚ ውስጥ ያለውን ችግር መዋቅራዊን ችግር የገርፍ ችግሩ መፍታት ይገባል የሚል እሳቤ ስለሌለበት የብር ለውጡ የከረንሲ ቼንጁ አጠቃላይ ከያዝ ናቸው ሪፎርሞች ውስጥ አንዱ ነው። ይሄ ለረጅም ጊዜ በጣም በከፍተኛ ዲሲፕሊን ተይዞ የማክሮ ቲሙ ሲሰራበት የቆየ ጉዳይ ነው። ከዚህ የምንዛሪ ከረንሲ ለውጥ ብዙ ነገሮችን እናገኛለን። አንደኛው ትልቁ ነገር እንግዲህ ቅድም ቀነሱ የነበሩት ባለሙያዎቹ በጣም ኢኮኖሚ ውስጥ የቀረጨ ገንዘብ አለ። ይሄ ገንዘብ ከኢኮኖሚ ውስጥ ምርታማ በሆነ ሁኔታ የመነጨ አይደለም። ግማሹ በኮራፕሽን የወጣ ነው። ሌላው በአንደርግራውንድ ኢኮኖሚ ማለት ለመንግስት ግብር ሳይከፈልበት ሀብት የፈራበት ነው፣ ተሰርቆ የመጣ ነው። በመዛኝ በአጠቃላይ ግን ኢትዮጵያ ውስጥ ያለውን አጠቃላይ የገንዘብ ስርጭት ኮርስ መንግስት በራሱ ሲሪየስ የሆነ የመኒ ሰፕላይ የገንዘብ አቅርቦት የመጨመር አቅጣጫ ለተከተለ የተፈጠረ እንዳለ ሆኖ ያ ደግሞ የተባባሰበት ሁኔታ አለ በተለይም ደግሞ ቅድም የነሳሁትን የፍትሃዊነት ጥያቄ ሁሉ ያመጣ ነው። ስለዚህ ይሄ በአንድ በኩል ኢኮኖሚ ውስጥ የተረጨውን እና በፋይናንስ ስርዓት ውስጥ የሌለውን ገንዘብ ህጋዊ ወደሆነ መንገድ ማስከባት መምከን ያለበትን መምከን በጣም በጣም አስፈላጊ የማክሮ ውሳኔ ነበር። ይሄ በአንድ በኩል ኢሊሲት ትሬዱን፣ ህገወጥ ንግዱን፣ እንዲሁም የታክስ ስርዓቱን ያዛነፈውን የአንደርግራውንድ ኢኮኖሚ ለማስተካከል፣ ከዛም አልፎ አንዳንድ ቦታ ላይ ፀጥታ ስጋት የሆነው የቦት ሁኔታ ያለው እንደምታውቀው፣ አጠቃላይ ከዚህ አንጻር በደምብ ታስቡበት የከረንሲ የገንዘብ ለውጥ ማድረጉ አስፈላጊ ሆኖ ታምኑበት የተወሰነ ጉዳይ ነው። አጠቃላይ የማክሮ ኢኮኖሚ በማረጋጋት ረገድ ትልቅ ሚና ይጫወታል። ፋክት ሰዎች ኢንትረስትድ ቱ ሄር ጊዜ አግኝቼ አልሰማሁም፣ ሌሎች ሰዎች ስለዚህ ጉዳይ ምን ሀሳብ እንዳላቸው፣ ባለሙያዎቹም የተለየ ሀሳብ ካላቸው በሰመደት ይለኛል። በእኛ በኩል ግን በአግባቡ ታስቦበት በጣም በተቀናጀና በተናበበ መልኩ የሆነ ነው። አጠቃላይ የፋይናንሻል ኢንክሉዥን አካል ተደርጎ መታሰብ አለበት። የባንክ ስርዓት ውስጥ የሌለ ብር ረጀ እንደሚገባ ፕሮዳክቲቭ አይደለም። አንዳንዱ እንግዲህ ትራስ ላይ ወይም ከዘ የተቀመጠ ገንዘብ፣ ያ ሪሶርስ ወደ ባንክ ቢመጣ ኖሮ ቅድም ላለው ገበሬ፣ ቅድም ላለው አርብቶ አደር፣ ቅድም ላለው ወጣት የብድር አቅርቦት ተገኝቶ የሀገር ሀብት ማፍሪያ በሆነ ነበር። የሰዎች ህይወት ለወጠ ነበር ማለት ነው። በሌላ በኩል ደግሞ ሰርቶ ለፍቶ የሚያገኝና በስርአቱ ግብር የሚከፍልበት ሌላው ደግሞ ከግብር ስርአቱ ውጭ የሆነበት ሲሆን፣ በአጠቃላይ ነክሳቱ ላይም ትልቅ ንፈት ነው የሚያመጣው። ይህ ደግሞ የዋለ ሚሰቱ ላይም የራሱ አስተዋጽኦ ነበር። ስለዚህ በጣም ታስበበት በጊዜ ተወስዶ የተሰራ ነገር መሆኑ እና ከኢኮኖሚክስ አንጻር በጣም ሲሪየስ ብልክሽ ያለ ትልቁ ነገር ግን ፖሊሲ ብቻ ሳይሆን ፖሊሲ የሚተገበርበት ነገ ነው። ህዝቡም፣ የባንኩ ባለሙያውም፣ ፕሬዚደንቱም ሁሉም ስቴክሆልደርስ ይህን ነገር ተረድተው የሀገር ሀብት በስርዓት ካልተመራ ለሁላችንም የማይጠቅም መሆኑን ተረድቶ ቲንክ ዲሲፕሊን ተግባራዊ ካደረገው እና ስርዓት ያለው የፋይናንስ ስርዓት ስርዓት ያለው ከገነባ ብቻ ሀገር ትልቅ አቅም አላት። ለሁላችንም የሚሆን ለሁላችንም የሚከፍ አቅም ያላት አገር ነች። እንደዛ አይነት ዘላቂ ሰብል የሆነ የልማት አቅጣጫ ያለች አገር የመገንባቱ አካል ነው ማለት ነው።